የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ማዕከላዊ ወንጀል ምርመራ መምሪያ በነበረበት ወቅት የጀመረው ህመም ተባብሶ ራሱን መርዳት በማይችልበት ሁኔታ ሆስፒታል አልጋ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ሀብታሙ በሀገር ውስጥ የሚገኘው ሕክምናም ለሌላ ስቃይ የሚዳርገውና ሕይወቱን አደጋ ላይ የሚጥለው ነው ብለዋል። ቤተሰቦቹ ከሀገር ወጥቶ መታከም እንዲችል ቢጠይቅም ፍርድ ቤት በጣለበት እግድ ምክንያት መውጣት እንዳልቻለ ቤተሰቦቹ አክለው ገልጸዋል። ዛሬም የእግዱ ይነሳልኝ አቤቱታ በድጋሚ ለፍርድ ቤት ገብቷል። ጽዮን ግርማ የአቶ ሀብታሙን ቤተሰቦችና ጠበቃ አነጋግራ ተከታዩን ዘግባለች። አቶ ሀብታሙ አያሌው ማዕከላዊ በስር ላይ በነበረበት ወቅት ለጀመረው ህመም ሕክምና በተገቢው መንገድ ማግኘት ባለመቻሉ አሁን በከፍተኛ ስቃይ ውስጥ መግባቱን ባለቤት ወይዘሮ ቤተልሔም አዘናው ለአሜሪካ ድምፅ ትናገራለች። አሁን ያለው ምንም በቃ ሐኪሞች አሁን ምንም ሊያደረጉለት አልቻሉም። ሰርጀሪ ምንም መሰራት የሚችልበት ሁኔታ ላይ አይደለም ያለው። በቃ ምንም አቅም የለውም። አይበላም፣ አይጠጣም በጉልኮሽ ነው ያለው። መተንፈስ አቅቶት ኦክስጅን ተደርጎለት ነበረ። ያው ማደንዘዣውን ቢወጉት ያው መልሶ ይዞት ሊሄድ ይችላል ማደንዘዣው ራሱ ። ስለዚህ ይህንን በመፍራት በቃ ዝም ብሎ ማስታገሻ እየተወጋ እሱ ራሱ በቃ ቶሎ መወጋቱን ይፈልገዋል። በቃ አይኑ ቶሎ ያይሻል ምናምን እና ያው አሞታል ማለት ነው በሚለው በአይኑ ከተረዳሽ ያው መልሰሽ ነርስ ጠርተሽ እሱን ማስወጋት ነው። ባለቤቱ ወይዘሮ ቤተልሔም አዘናው ጨምራ እንደተናገረችው አቶ ሀብታ ሰላሙን እየተከታተለው ያለው ዶክተር ትንሽ አገግሞ ራሱን ማወቅ ከቻለ ቀጣይ መደረግ ያለበትን እንወስናለን እንዳላት ትገልጻለች። ህመሙ የጀመረው ማዕከላዊ በስር ላይ በነበረበት ወቅት ነው ትላለች። በፊት በስር ላይ እያለ ሽንት ቤት እንደፈለጉ አይወጡም ለአስር ደቂቃ ነው በቀን የፈቀደው ያችን አስር ደቂቃ ተጠቅሞ መግባት ስላለባቸው ከዛን ቀን ጀምሮ ህመሙ ጀመረው። ከዛን ጊዜ ጀምሮ ከዛ ሕክምና በስርዓት ሊያገኝ ማንም ሊረዳ ስላልቻለ ህመሙ በጣም ከፍተኛ ደረጃ ደረሰበት። ከወጣ በኋላ ህክምና አለ ግን ብዙ ዶክተሮችን አማክሯል። በጣም ብዙ ቦታ ከወጣ ጀምሮ አላረፈም፣ ያው ለጤናው ነው ሲንተራተት የነበረው። በርካታ ሐኪሞች ማነጋገሩን እና ህመሙ ከደረሰበት ከፍተኛ ደረጃ አንፃር አቅም ካለው ከሀገር ውጭ ወጥቶ ቢታከም የተሻለ እንደሆነ እንደተነገረው ትናገራለች። ይህን የሰሙ በውጭ ሀገር ያሉ ኢትዮጵያውያን ወደ 20ሺ ዶላር የሚጠጋ ገንዘብ አሰባስበው እንደላኩለት ገልጻ ነገር ግን ከሀገር የመውጣት መብቱ በፍርድ ቤት ስለታገደ ከሀገር መውጣት እንዳልቻለም ትናገራለች ጓደኛውና አብሮት በፓርቲ ውስጥ ሲሰራ የነበረ እንዲሁም አብሮት በእስር ላይ የነበረው አቶ ዳንኤል ሽበሺ ሀብታሙ በእስር ላይ እያለ በከፍተኛ ስቃይ ውስጥ እንደነበር ገልጾ በጊዜው ህክምና ለማግኘት በርካታ ትግል ቢያደርግም ፈቃድ ባለማግኘቱ ለዚህ በቅቷል ይላል ሁለት ሺ ስድስት ዓ.ም ላይ አንድ ቀን ነው ታስሮ ነበረ እና ያው ከእኔ ጋር አብረን ነው የታሰረ ነው የተወሰደ ነውም ወደ ማዕከላዊ ተብሎ ወደሚጠራው ምርመራ ዘገማ የተወሰደ ነው። እና እዛ ወደ አራት ወር ነው ታስረኝ ማፍረኛ የቆየ ነው። በዚህ ቆይታ ብዙ ችግር አሳልፏል። እና በዛን ጊዜ ነው ይሄ በሽታ መመሻው ከባድ ይህን ስታምን ነበረ። እና ሕክምና ሁሉ እንዲያገኝ ሁላችንም ጥረት ያደርገናል፣ ግን ያው አልተሳካም። ሕክምናውን ሳያገኝ አራት ወር ቆየ። መጨረሻ ላይ ወደ ቅንጦ አመጡ። ቅንጦም ቢሆን ህክምና አላገኘም። እና ይሄ አሁን የዛሬው በሽታ ምክንያት የሆነው የዛን ጊዜ ጥቂ ህክምና አለማግኘት ማከላዊ በነበረበት ጊዜ አንደኛው እግር ፓራላይዝ ሆኖ ነበረ፣ በቅዝቃዜው እና በቤርቹ ምክንያት። ሌላው ደግሞ ሁለቱም ኩላሊቶች ችግር ነበረባቸው። ሶስተኛ ሂሞራይድስ የሚባለው ወይ በአማርኛ ኪንታሮት የሚባለው ነው እሱ ነው። በስለ በጣም ሳያስቸግር የነበረው ቅኝጦም ከመጣ በኋላም በተመሳሳይ ሁኔታ ነው ከእስር ቤት እስከሚመጣ ድረስ ያሳለፈው። ሁኔታው ተባብሶ ከትላንት በስቲያ ራሱን መሳቱን የሚገልጸው አቶ ዳንኤል ሽበሺ መጀመሪያ የወሰዱበት ሁለት ሆስፒታል ከአቅም በላይ እንደሆነ ገልጾላቸው አሁን ገርጂ አካባቢ በሚገኝ ካዲስኮ በተባለ ሆስፒታል ከተኛ ሶስት ቀኑ እንደሆነ የመጀመሪያ ቀን ሙሉ በሙሉ ራሱን ስቶ እንደነበርና ዛሬ ግን ትንሽ ሰውነቱን ማንቀሳቀስ አይኑንም መግለጥ እንደቻለ ይገልጻል። ሁኔታው እጅግ ከመባባሱና ሕይወቱ የበለጠ አደጋ ውስጥ ከመግባቱ በፊት ከሀገር ውጭ ሄዶ ሕክምና እንዲያገኝ እንዲደረግ ጠይቀዋል። በማህበራዊ ሚዲያ ፌስቡክ ላይም አቶ ሀብታሙ አያሌው ሕክምና የማግኘት ሰብአዊ መብቱ ይከበር በሚል የሁለት ቀን ዘመቻ በመደረግ ላይ ይገኛል። የአቶ ሀብታሙ ጠበቃ አቶ አምሃ መኮንን በደንበኛቸው ላይ የተጣለው እግድ እንዲነሳና ከሀገር መውጣት እንዲችል በዛሬው ዕለት አቤቱታ ማስገባታቸውን ለአሜሪካ ድምጽ ተናግረዋል። ማምሻውን አቶ አምሃን ደውዬ አነጋገሪያቸው ነበር። ህመሙ የጀመረው ገና በተጠረጠረበት ወንጀል ታስ በነበረ ከማዕከላዊ ታሶ በነበረ ጊዜ ጀምሮ ነው። ማዕከላዊ እያለም ጅምር በጣም የሚታመም ነበረ ህክምናም እንዲደረግለት ህመሙ ደግሞ ህክምና ብቻ ሳይሆንም ራሱንም መንከባከብ የሚጠይቅ ነው። ግን የነበረበት የእስር ሁኔታ ራሱንም ለመንከባከብ የሚችልበት አልነበረም፣ ህክምናም የሚያገኝበት አልነበረም። ከዛ በኋላ በተለይ ክስ ተመስርቶበት ወደ ቅሊንጦ ከሄደ በኋላ ህመሙ የተባባሰበት ነው የሄደው። እንዳልኩት የክርክሩንም ሂደት ፍርድ ቤቱ እያወቀ መቀመጥ ስለማይችል ቆሞ ነበረ ሂደቱን የሚያውቀው እና የእስር ፍርድ ቤትም፣ ማለትም በኋላ ላይ በነጻ ያሰናበተው ፍርድ ቤትም ህመምተኛ ህመም ላይ መሆኑን ያውቃል። ከዛ በኋላ ይግባኝም ላይ ባለ ጊዜ እስኪፈታ ድረስ ጠቅላይ ፍርድ ቤቱም ህመም ላይ መሆኑን ያውቃል። በተለይ ደግሞ ባለፈው ቀጠሮ ለመጨረሻ ጊዜ ችሎት ቀርቦ በነበረ ጊዜ ይህንኑ አሳስበናል። ጉዳዩ ፍርድ ቤቱ ለሶስተኛ ጊዜ ነው ለውሳኔ እያለ ሲቀጥር የነበረው እና በእኛ በኩል ፍርድ ቤቱ ማወቅ እንዳለበትና አሁን ከፊታችን ባለው ቀጠሮ ቢያንስ የመጨረሻ ውሳኔ እንዲሰጥ፣ ምክንያቱም የበሽታ ሁኔታ በጣም እየተባባሰ መሆኑን ለፍርድ ቤቱ ገልጸናል። ይህን ገልጸን ባለበት ሁኔታ ነው እንግዲህ የፊታችን ቀጠሮን ከመድረሱ በፊት አሁን ሀብታሙ ህመሙ በርትቶበት ያው ራሱ ሊቆጣጠር በማይችልበት ደረጃ ላይ ሊወድቅ የቻለው። አሁን ድጋሚ አላመለከታችሁም? እግዱ እንዲነሳለት እና በአስቸኳይ ወጥቶ መታከም እንዲችል አመልክተናል። እንግዲህ ዛሬ አሁን ባለበት ሁኔታ ውስጥ የሆነው ከሶስት ቀን በፊት ነው። ባሉት ሶስት ቀናቶች ሙሉ ትኩረት አድርገን ያለ ነው ህክምና የከፋ ሁኔታ ከመፈጠሩ በፊት ህክምና የሚያገኝበት ሁኔታ ላይ ነበረ ያተኮር ነው። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዛሬ ግን ያው የገጠመን ዳኞች የሉም። ስለዚህ አቤታው ግን ያው ጠዋት ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለነው አሁን፣ እና በዚህ ሁኔታ ነው ያለነው አሁን። እሺ በጣም አመሰግናለሁ አቶ አማሀ ጊዜ ልስጥልኝ። ሰላም አመሰግናለሁ።